በኢትዮጵያ አራት ክልሎች በትግራይ፣ በኦሮሚያ፣ በሶማሌና በአማራ እንዲሁም በአዲስ አበባ የኮሌራ ወረርሽኝ መከሰቱን የኢትዮጵያ የሕብረተሰብ ጤና አጠባበቅ ተቋም አስታወቀ። ተቋሙ በትላንት ማምሻው ላይ ይፋ ባደረገው የጽሑፍ መግለጫ እንዳመለከተው ሶስት መቶ ስልሳ ስድስት የሚሆኑ ሕሙማን ላይ የበሽታው ምልክት ሲታይ አስራ አምስት ሰዎች በተያያዥ ህመም ለህልፈት መዳረጋቸውን ገልጿል። የተቋሙን ከፍተኛ ኃላፊዎች በዛሬው ዕለት ያነጋገረው ሙክታር ጀማል ተከታዩን አድርሶናል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳከም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን፣ በጭሮና ኦዳቡልቱም እንዲሁም በበዴሳ ከተማ፣ በትግራይ ክልል በምስራቃዊ ዞን ክልተ አውላዕሎ ወረዳ፣ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ መጎስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምፅ በሰጡት ቃለመጠይቅ ይህም ብለዋል። ሶማሌ ክልል ላይ ሰላሳ ሶስት ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ሕክምና ከመውሰዳቸው በፊት ስለሆነ ናሙና መወሰድ ያለበት ሕክምና ከወሰዱ በኋላ ስለተወሰደ አሁን መርመራ አልቻለም። የበሽታውን መንስኤ ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ የመጸዳጃ ቤት አጠቃቀም፣ የመመገቢያ የመጠጫና የውሃ ማስቀመጫ እቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል። በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሮ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ አጣራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ይችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳና ጭሮ ወረዳ እንዲሁም በበዴሳ ከተማ ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላብራቶሪ ከመረመርናቸው ስምንት ናሙናዎች ውስጥ አምስቱ ቪብሮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን ስድስት በሽታው የተያዙ ወይም አጠቃጠረፊ ተቀማጥናቱ ቅርጽ ያለባቸው ሰዎች ነበሩ። ከእነሱ ውስጥ የላብራቶሪ ናሙና ውስጥን በመረመር ነው መሰረት አንዳቸው ላይ ያው አንድ ሰው ላይ ወይም አንድ ሰው ናሙና ላይ ዜሮ ኮሌሬ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ የማስክ ወንድ እነዚህ ሰዎች ያስከተለባቸው ማረጋገጥ ችለናል ማለት ነው። በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ሕክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ሕክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የሕክምና ማዕከል ሕክምና እየተሰጠ መሆኑንም ተናግረዋል። በአጠቃላይ እንደ ሀገር አሁን ሶስት መቶ ሰዎች እንግዲህ ይህ ምልክት ታይቶባቸዋል ማለት ነው በአማራ ክልል መቶ ዘጠና ሰባት በኦሮሚያ መቶ ሀያ ሁለት በአዲስ አበባ ስድስት በሶማሌ ሰላሳ ሦስት በትግራይ ደግሞ ስምንት ሰዎች ለበሽታው ምልክት ታይቶባቸዋል ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር እንግዲህ የሞቱ ሰዎች አሉ ይህም በሁለት ነገር ማየት ያስፈልጋል እኛ እንደ ኢንስቲትዩሽን ጤና ተቋማት ጋር ወይም ደግሞ ምርመራ ተረብቶላቸው አፈት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው አምስት ሰዎች አሉ እንግዲህ ከሁሉም ክልል የተውጣጣ ነው የምነግርህ በአጠቃላይ ግን አስራ አምስት ሰዎች በኮሚኒቲ ማህበረሰብ ውስጥ እያሉ እንግዲህ ህይወታቸው ያለፉ ሰዎች አሉ እነሱ ግን በምን ይሞቱ በምን በእኛ በኩል በቂ ማስረጃ የለንም ግን ከክልሎች ይህን ያክል ሰዎች እንደሞቱ መረጃ ደርሷል አማራ ክልል አስራ አራት በኦሮሚያ ክልል ደግሞ አንድ ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ሕፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል። ለማንኛውም አገልግሎት የሚውሉ የቧንቧ የጉድጓድ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ ሞገስ አሳስበዋል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።